and say ቅዱሳን የሚሆኑ ደቀ መዛሙርትህንና ንጽዋ ነዋርያትን እንዲህ እንዲያልሃቸው እናንተ የምታዩትን ያዩ ዘንድ ብዙ ነቢያትና ዛርቃን ወደዱ አላዩም። እናንተ ዛሬ የምትሰሙትን ይሰሙ ዘንድ ወደዱ አልሰሙ። የእናንተ ያዩ አይኖቻችሁና የሰሙ ጆሮቻችሁ ግን የተመሰገኑ ናቸው። ስማ usa sa or. दा dag Pessoas, pressões, é ቶሎ ወልደ እግዚአብሔር መንግስቶ ጽድቆ አወፈኝ አወፈኝ ኩከ መንግስተ ሰማያት ቀርባለች እና ነሳ ግቡ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ማቴዎስ የጻፈው ምዕራፍ አንድ ከቁጥር አስራ ስምንት እስከ መጨረሻው የጌታችን የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቁኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርስዋ የተጸነሰው ከመንፈስ ቅዱስ ነውና እጮኛን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች። እርሱ ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውን ማርያምንም ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም፤ አለ ጌታ ለደቀ መዛሙርቱ። አምን በቃለ ወንጌል ቅዱስ።